አድማጮቻችን እንደምን አምሽታችኋል። የኤስቢኤስ አማርኛ ግንቦት ሃያ አጫጭር ዜናዎችን እንሆን። ዜናዎቹን የማስደምጣችሁ ካሳሁን ሰቦቃ ነኝ። የአውስትራሊያ ተቃዋሚ ቡድን የሊበራልና ናሽናልስ ፓርቲዎች ጥምረት በይፋ ፈርሷል። የጥምረቱን መፍረስ በቀዳሚነት ያስታወቁት የናሽናልስ ፓርቲ መሪ ዴቪድ ሊትል ፕራውድ ሲሆኑ በቀጣይነትም አዲሷ የሊበራል ፓርቲ መሪ ሱዛን ላይ የጥምረቱን መፍረስ በይፋ አረጋግጠዋል። የሁለቱ ፓርቲዎች ጥምረት ላለፉት 80 ዓመታት በፖለቲካዊ ጋብቻ የዘለቀ ሲሆን ዛሬ ግንቦት 20 ለሶስተኛ ጊዜ ከመፍረሱ በፊት ቀደም ሲልም በ1972 እና በ1987 ቅንጅታቸውን አፍርሰዋል። የአውስትሬሊያ ናሽናልስ ፓርቲ ከሊብራል ፓርቲ ቀደምት ሲሆን ህልውናው ከመቶ ዓመታት በላይ አስቆጥሯል። የሊብራል ፓርቲ በ1944 በሮበርት ሜንዚስ ተመስርቶ የ81 ዓመታት ዕድሜን ይዟል። በሁለቱ ፓርቲዎች ለመጀመሪያ ጊዜ ለቅንጅትነት የበቁት የሊብራል ፓርቲ ከተመሠረተ ከሁለት ዓመታት በኋላ በ1946 ዓ ም ሲሆን በጣምራም አውስትራሊያን በመንግሥትነት ለ23 ዓመታት አስተዳድረዋል። ለዘንድሮው የቅንጅቱ መፍረስ ሳቢያ የሆኑትም የኒውክሌየር ፖሊሲ፣ ልዕለ ገበያ፣ የካቢኔ ኃላፊነት ድልድልና የናሽናልስ ፓርቲ የሊበራል ፓርቲን የፖሊሲ አቋም ለመቀበል ወይም የካቢኔ አቋም ላይ የተቃርኖ አቋምን መውሰድ በዋነኛነት ተጠቅሷል። የሁለቱ ፓርቲዎች ቅንጅት መፍረስ የሕዝብ ተወካዮች ምክር ቤት 28 ወንበሮች ያሉትን ሊብራል ፓርቲ ለብቸኛ የተቃዋሚ ቡድንነት ሲያበቃ 15 የታችኛው ምክር ቤት አባል ያለው የናሽናልስ ፓርቲ ተቃዋሚ ፓርቲነት የሚያበቃው አብላጫ ወንበረን በማጣት ባነሳ ፓርቲነት ተፈርጆ በተናጠል የሚቆም ይሆናል። የናሽናልስ ፓርቲ የተቃዋሚ ቡድን የኃላፊነት ደረጃ በማጣቱም መሪዎቹ የ25 በመቶ ደሞዝ ክፍያ ቅነሳና የረዳት የቢሮ ሰራተኞች ቁጥር ቅነሳ ይገጥማቸዋል። ይህም በመሆኑ ለናሽናልስ ፓርቲ የቢሮ ሠራተኞችን ቁጥር የመወሰኑ ስልጣን በጠቅላይ ሚኒስትር አንቶኒ አልቤኒዚ መልካም ፈቃድ የሚወሰን ይሆናል። የሊበራል ፓርቲ በሌበር ፓርቲ የፓርቲውን መሪ ፒተር ዳትንን አክሎ ለመራራ ሽንፈት በመደረጉ ሳቢያ ለመሪነት የተመረጡት ሱዛሌይ የፓርላማ አባላቶቻቸውን የፓርቲ ስብሰባ እንኳ ሳይጠሩ የቅንጅት መፍረስ የገጠማቸውን ችግር ለመፍታት በያዝነው ሳምንት ስብሰባ እንደሚጠሩና የሥራ ኃላፊነት ድልደላቸውንም በዕለተ ሐሙስ እንደሚያስታውቁ ይጠበቃል። ባለፉት አሥርት ዓመታት ውስጥ ታይቶ የማይታወቀ መራር ሽንፈት የገጠመው የቀድሞው ቅንጅት መሪዎች ሱዛሊና ዴቪድ ሊትል ፕራውድ ሁለቱም በየፊናቸው በሮቻቸው ለዳግም የፖለቲካ ጋብቻና የቅንጅት ቡድን መስራታ ክፍት መሆኑን ተናግረዋል። የአውስትሬሊያ ብሔራዊ ባንክ የ25 ነጥብ የወለድ መጠን ቅናሽ በማድረግ የአውስትሬልያን ሀገር አቀፍ የወለድ መጠን ከ4 ነጥብ 1 በመቶ ወደ 3 ነጥብ 85 ፐርሰንት ዝቅ አድርጓል። በዛሬው ዕለት ለብሔራዊ ባንኩ የወለድ ቅናሽ ማድረጉን ለማስታወቅ አመቺ ሁኔታ የፈጠረው የአውስትሬሊያ ምጣኔ ሀብት የዋጋ ግሽበት ማዕከላዊ ባንኩ ኢላማ ባደረገው መጠን ላይ መገኘትን ተከትሎና የዩናይትድ ስቴትስ የታሪፍ መጠን በዓለም የምጣኔ ሀብት ላይ የሚያሳድረው ተጽዕኖን ከግምት ውስጥ በማስገባት መሆኑም ተነግሯል። ማዕከላዊ ባንኩ የታሪፍ ተጽዕኖ በሉላዊ ምጣኔ ሀብት ላይ የሚያሳድረውን የፋይናንስ ገበያዎች፣ የሀገር ውስጥ የዋጋ ግሽበትና የሥራ ቅጥር ዳታዎች ላይ ዐይኖቹን ጥሎ በብርቱ ቅርበት እንደሚከታተልም አስታውቋል። ተጨማሪ ፖድካስቶችን ለማድመጥ ኤስቢኤስ አምሃሪክን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ድረ ገጻችንን ይጎብኙ።